ትኩረት በአፍሪካ የኮንጎ ብራዛቪል መንግሥት ባለፈው ታህሳስ ወር ባሳለፈው ውሳኔ መሠረት የፊታችን ሐምሌ ወር ሊካሄድ ታቅዶ የነበረው ፕሬዝደንታዊው ምርጫ አሁን ከሁለት ወር በኋላ እንደ ጎርጎሪዮሳዊው ዘመን አቆጣጠር የፊታችን መጋቢት 20 2016 ዓ ም ይደረጋል። ይኸው የመንግስቱ ውሳኔ ሂደቶች መፋጠን እንደሚኖርባቸው አመልክቷል። በኮንጎ ብራዛቪል መንግስት ውስጥ ከሚጠቃለሉት ፓርቲዎች ከተቃዋሚ ቡድኖችና ከሲቪሉ ማህበረሰብ የተውጣጡ ወገኖች የተጠቃለሉበት አንድ አስመራጭ ኮሚሽን ከመንግስት አካላት የተዋቀረውን የቀድሞውን አስመራጭ ኮሚሽን እንዲተካም ይፈለጋል። በምህፃሩ ፍሮካድ በመባል የሚታወቀው ህገ መንግስታዊው ስርዓት አስከባሪና ዴሞክራሲያዊ ለውጥ አራማጁ ሬፑብሊካዊ ግንባር እንዲሁም በኮንጎ ዴሞክራሲ ለማስፈን የሚጠራው ቡድን በምህፃሩ አይዲሲ ራሳቸውን ከመጋቢቱ ምርጫ እንደማያርቁ በዚህ ፈንታ አንዳንድ ቅድመ ግዴታዎች እስከ ተሟሉላቸው ድረስ ለምርጫው ዘመቻ እስከ ሳምንቱ ማብቂያ ድረስ ኃይላቸውን በጋራ ለማስተባበር መወሰናቸውን የፍሮካድ ቃል አቀባይ ጊሮሜ ኪፉ ሲያና አስታውቀዋል። ነጻ አስመራጭ ኮሚሽን ሊኖር ይገባል። የመራጩ ስም ምዝገባም በኤሌክትሮኒክስ ዘዴ መሆን ይኖርበታል። በወቅቱ ይህንን ማድረግ የሚቻል ይመስለኛል እና ይህ እስከተሟላ ድረስ በምርጫ መሳተፍ አይከብድም። ይሁንና የተቃዋሚ ወገኖች ያቀረቧቸው ጥያቄዎች መልስ ያገኙ መሆናቸውን የገዢው የኮንጎ ብራዛቪል የስራ ፓርቲ ዋና ጸሐፊ ፒየር ንጉሎ ገልጸዋል። ለኮሚሽን በወቅቱ ያለው የሀገሪቱ አስመራጭ ኮሚሽን ገለልተኛ ነው። የተቃዋሚ ወገኖች ያነሷቸው ይህና ሌሎችም ጥያቄዎች ቢሆኑ መልስ ያገኙ ናቸው። ስለዚህ ያነሷቸው ጥያቄዎች በጠቅላላ በምርጫው ስርአት ሂደትና ተአማኒነት ላይ ጥርጣሬ ለመፍጠር የታሰበ ብቻ ነው። የኮንጎ ብራዛቪል ፕሬዝደንታዊ ምርጫ ጊዜ በመቃረቡ የተቃዋሚ ቡድኖች እጩዎቻቸውን በአፋጣኝ ማቅረብ ይጠበቅባቸዋል። ይሁንና ለዚሁ ቀላል ያልሆነ ተግባር በቂ ጊዜ ባለማግኘታቸው የተቃዋሚ ቡድኖች ቅሬታቸውን ከወዲሁ እያሰሙ ነው። በእርግጥም ለፕሬዝደንታዊው ምርጫ በቂ የዝግጅት ማግኘት መቻል አለመቻላቸው የሀገሪቱን ሕዝብ ማነጋገር ይዟል። በኮንጎ ብራዛቪል ትልቁ የተቃዋሚ ፓርቲዎች ሕብረት አንድ ወይም በርካታ እጩዎችን ማቅረብ አለማቅረቡን ገና በግልጽ አላሳወቀም። ይሁንና በጋራ አንድ እጩ ሊያቀርቡ ይችሉ ይሆናል በሚል በህዝቡ ዘንድ ያደረውን ተስፋ ማህበራዊ ዴሞክራሲን ለማስፋፋት የተቋቋመው ቡድን ፕሬዝደንትና ህገ መንግስታዊውን ስርዓት አስከባሪና ዴሞክራሲያዊ ለውጥ አራማጁ ሬፑብሊካዊ ግንባር በምህፃሩ የፍሮካድ ዋና አስተባባሪ ፓስካል ቲያቲ ማቢያላ፣ ይኸው የህዝቡ ተስፋ ለጊዜው ተስፋ ብቻ መሆኑን አመልክተዋል። በአፍሪቃ አንድ እጩ ብቻ ይዞ ለመቅረብ የተስማማ አንድም የተቃዋሚ ፓርቲ አላውቅም። እንደ ጋቦን፣ እንደ ቶጎ፣ እንደ ዲሞክራቲክ ኮንጎ ሪፐብሊክ አንድ እጩ ብቻ ይዘን አንቀርብም። በመሆኑም አንድ እጩ ብቻ ወይም ብዙ እጩዎች ይዞ መቅረቡ ያዋጣል አያዋጣም የሚለውን ጉዳይ እየመረመረን ነው። በዚህ ጥያቄ ላይ ሂደቶችን አስፍተን ለማየት ነው የምንሞክረው እና የትኛውን መስመር እንደምንከተል አሁን ልነግርህ አልችልም። በፍሮካድ ውስጥ የሚጠቃለሉት አምስት የተቃዋሚ ፓርቲዎች ባለፈው ጥቅምት 2015 ዓ ም የኮንጎ ብራዛቪልን ህገ መንግስት በማሻሻል የፕሬዝደንት ዴኒ ሳሱ እንጌሶን የስልጣን ዘመን ለማራዘም የተደረገውን ህዝበ ውሳኔ ለማከላከል ከፍተኛ ጥረት አካሂደው ሳይሳካላቸው መቅረቱ የሚታወስ ነው። ብዙዎቹ በኮንጎ ዲሞክራሲን ለማስፈን የሚጠራው ቡድን በምህፃሩ የአይዲሲ አባላት በብዛት የፕሬዝደንት እንጌሶ ፓርቲ አባላት የነበሩ ሲሆን ህዝበ ውሳኔውን በጥብቅ ነበር የተቃወሙት። የተቋቋሚ ኮሚቴ ወይም በምህፃሩ ክራክ በሚል መጠሪያ የሚታወቀውን የተቃዋሚ ፓርቲ የመሰረቱት ሮማ ቤደል ሱሳ ራሳቸውን ከህገ መንግስታዊ ስርዓት አስከባሪና ዴሞክራሲያዊ ለውጥ አራማጅ ሬፑብሊካዊ ግንባር በምህፃሩ ከፍሮካድ በማራቅ ባለፈው ታህሳስ ወር ራሳቸውን ለፕሬዚደንታዊው ምርጫ እጩ አድርገው አቅርበዋል። ሱሳ አምስት የተቃዋሚ ፓርቲዎች ስለተጠቃለሉበት ፍሮካድ ያን ያህል ቀና አመለካከት እንደሌላቸው በግልጽ ይናገራሉ። በሀገሪቱ እንደ ጎርጎሮሳውያኑ አቆጣጠር ከ1997 ዓ ም ወዲህ አምባገንን አገዛዝ ነው ያለው። በዚህ አይነት ስርዓት ውስጥ የተቃውሞ ቡድኖች እንቅስቃሴ አለ ለማለት አይቻልም። ሮማ ቤደል ሱሳ በኮንጎ ብራዛቪል ፕሬዚደንታዊ ምርጫ ቢያሸንፉ በሀገሪቱ እርቀ ሰላም ለማውረድ እንደሚፈልጉ አስታውቀዋል። የኮንጎ ተወላጆች እርስ በርስ አይስማሙም። በሀገሪቱ ክፍፍልና ጎሰኝነት ተስፋፍቷል። በደቡብ የሀገሪቱ ክፍል የሚኖሩት ሰዎች በሰሜኑ ካሉት ጋር አይግባቡም እና ይህ በሀገሪቱ ልማት ላይ ስጋት ደቅኗል። እንደሚታወሰው በ1990ዎቹ ዓመታት በቀድሞ ፕሬዝደንታዊ ምርጫ እጩዎች ፓስካል ሊሱባ እና ዴኒ ሳሱ እንጌሶ መካከል የተፈጠረው ውዝግብ ሀገሪቱን በጣም ከፋፍሏታል። የኮንጎ ብራዛቪል ተወላጆችን ችግርና ፍላጎት በሚገባ እንደሚያውቁ የሚያስረዱት ሮማ ቤደል ሱሳ በምርጫ ፕሮግራማቸው ውስጥ ለጤና ለትምህርቱና ለመሰረተ ልማቱ ማሻሻያ ተግባር ቅድሚያ እንደሚሰጡ አመልክተዋል። ይሁን እንጂ ሮማ ቤደል ሱሳ የ71 ዓመቱን ፕሬዚደንት ሳሱ እንጌሶን ከፕሬዚደንትነቱ መንበር ማውረዱ አዳጋጅ እንደሚሆን ከመግለጽ አልቦዘኑም። ኮንጎ ብራዛቪልን እንደ ጎርጎሪዮሳዊው ዘመን አቆጣጠር ከ1979 ዓ ም ወዲህ ብሎም ካለፉት 31 ዓመታት ወዲህ በመምራት ላይ የሚገኙትን ፕሬዝደንት ለተጨማሪ ዘመነ ስልጣን በእጩነት እንዲቀርቡ በሕገ መንግስቱ ላይ የተደረገውን ማሻሻያ በተመለከተ የተካሄደው ረፈረንደም ዘጠና ከመቶ የኮንጎ ብራዛቪል መራጭን ድምፅ አግኝቶ ነው ያለፈው። ምንም እንኳን ረፈረንደሙ ዓለም አቀፍ ወቀሳ ቢፈራረቅበትም ህዝበ ውሳኔው በኮንጎ ብራዛቪል በተካሄደበት ሰሞን በታየው ተቃውሞ ወቅት በተፈጠረው ግጭት እንደሚታወሰው ቢያንስ አራት ሰዎች ሲሞቱ በርካታ የተቃዋሚ ቡድኖች ፖለቲከኞችም በቁም ስር ውለዋል። ስርዓተ ዴሞክራሲን እከተላለሁ የሚለው የኮንጎ ብራዛቪል መንግስት ባለስልጣን አላ ሞካ እንዳስታወቁት ወሳኙ መራጩ ህዝብ እንደመሆኑ መጠን በሚቀጥለው መጋቢት ወር በሚካሄደው ፕሬዚደንታዊ ምርጫ በሀገሪቱ የስልጣን ለውጥ ሊኖር ይችላል።